አህመድን ጀበል የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ አመራር ብቻ አይደሉም። የብዙ መጽሐፍት ደራሲ፣ የበርካታ መጣጥፍ ባለቤቶችና ኡስታዝ ናቸው። ከታመሙ ቤተሰቦቻቸው እንዳሉት ከራርሟል። ዛሬ ወደ ቃሊቲ ማረሚያ ቤት ሄደው የጎበኟቸው እህታቸው ወይዘሮ ነጃት ጀበል እንደሚሉት ኩላሊታቸው አካባቢ ያጋጠማቸውን ህመም የመታከም እድል ያገኙት ከዘገየ በኋላ ነው። ከወራት በፊት ኩላሊት ላይ ትንሽ ህመም ይሰማው ነበረ። በውስጥ ዝም ብለው ማስታቅሻ ምናምን ሲሰጡት ከርመው በኋላ ላይ ነገሩ ትንሽ እየከረረ ሲመጣ ያው ተፈቀደለት። ኩላሊቱ አካባቢ ላይ ውሀ የተከማቸው ውሀ የሚታይ ነገር አለ አሉት። ያው እሱን እንዲታይ ተደረገ። እና ኩላሊት ላይ ምንም ችግር እንደሌለ እና ያ ወደ ኩላሊት የሚወስደው ቱቦ ከመጥበብ የመጣ ነው ብለው አሉት። ያው ያንን ቱቦ ኦፕሬሽን መደረግ አያስፈልገውም፣ ከውጭ ላይ ሌላ ቱቦ ገብቶለት ለማስፋት ሙከራ ይደረጋል ኦፕሬሽን ሳይደረግ ተባለ። ያው ያ ቱቦ ገባለት። ያ ቱቦ ከገባለት በኋላ ደግሞ ህመም ተሰምቶት ነበረ። ለሁለት ለሶስት ቀን ያው ከቱኮ ጋር ሲላመድለት ትንሽ ችግር ተብሎት ነበር። የኡስታዝ አህመድዲን ጀበል የህክምና ቀጠሮ ከሁለት ወራ በኋላ ነው። ቤተሰቦቻቸው እንደሚሉት አህመድዲን የህክምና ፍቃድ ለማግኘት ረጅም ጊዜ የወሰደባቸው ሲሆን አጃብይ፣ የለም መኪና ተበላሽቷል በሚሉ ሰበቦች ህክምና ማዕከል የማይሄዱበት ጊዜ ብዙ ነበር። አህመድድን ለገጠማቸው ህመም በማረሚያ ቤት የሚሰጠው ህክምና በቂ ባይሆንም፣ ወጥተው እንዲከታተሉ እንዳልተፈቀደላቸው ግን ወይዘሮ ነጃት ተናግረዋል። ከገጠሮ በፊት ሰው ማውጣት አይችሉም፣ ሰው የለንም፣ አብሮት ተጨማሪ ሰው ያስፈልገናል፣ እንደዚህ እያሉ ያግላላሉ እና የማረሚያ ቤት መጸዳጃ ቤትም አመቻ አልነበረም። ከሱ ሁኔታ ጋር እዛ ጋር ትንሽ ተሰቃይተዋል። ውጭ ላይ ወጥቶ እንዲታከም አልፈቀዱለትም። ይህ ህክምና ማረሚያ ቤት ውስጥ ባለ አይነት እንትን መታከም የሚችል ህክምና አልነበረም። እንዲህ አይነት በሽተኞች ሆስፒታል አካባቢ ላይ ሆነው ነው ይሄንን ቱቦን መከታተል የሚችሉት የነበረው እና ያንን ወጥቶ እዛ ጋ ተኝቶ በስነ ስርዓት መታከም ባለመቻሉ ሁለት ሶስት ቀን ብዙ ስቃይ አይተዋል። ቀጠሮ አለው፣ ቀጥረውታል። ያ ቱቦ እንዴት እንደሆነ ለማየት ጊዜ ሰጥተውታል። ግን ከዛ ቀጠሮው በፊት የሆነ ችግር ቢደርስበት የመውጣት እድሉ የለም ማለት እነዛ ሁለት ሶስት ቀኖችን መውጣት ነበረበት። እዛ አመቺ ሁኔታ የነበረው በሆስፒታል እንጂ በማረሚያ ቤት አልነበረም። ያንን ማግኘት አልቻለም። ከጊዜ ወደ ጊዜ መሻሻሎችን እያየን አይደለም ያሉት አንድ ሌላ የቤተሰብ አባል አህመድዲን ከጎብኚዎቻቸው የሚገናኙበት ጊዜም እየተገደበ ነው ብለዋል። እንደማን ማንኛውም ታሳሪ በተፈለገው ሰዓት አይጎበኝም። ከስድስት እስከ ሰባት ሰዓት ባለችው ጊዜ እሷም ተሸራርፋ ሰላሳ ደቂቃ ብታገኝ ነው ያንንም እህት፣ ወንድም፣ አባት፣ እናት ብቻ እንጂ ሕገ መንግስቱ እንደሚፈቅደው ጓደኛ፣ የሃይማኖት አባት እንዲጎበኛቸው አልተፈቀደም ሲሉ ቤተሰቦቹ ተችተዋል። የአህመዲን ጀበል መታመም ከተሰማ በኋላ በርካታ ኢትዮጵያውያን ተቆጥተዋል። በጣም ተረብሻለሁ የሚለው አቀንቃኝ አብዱራሂም አህመድ አንዱ ነው። እኔ እውነቱን ለመናገር የተሰማኝ ስሜት የምገልጽበት ቃላት የለኝም። ምናልባት በአህመድ ዲን ጤና ጉዳይ ላይ የሆነ ነገር ቢፈጠር በሀገሪቱም ላይ ከባድ ነገር የሚያስከትል ይመስለኛል። ምክንያቱም ለአህመድ ዲን ጀበል ሰው ያለው ግምት ያለው ቦታ እንደዚህ በቀላሉ የምትሰጠው ነገር አይደለም እና በጣም ተረብሻለሁ እኔም በግሌ ስለዚህ አሁን ይህንን የሚሰሙ አካላቶች ኃላፊነት ተሰምቷቸው በህገ መንግስቱም እንደተቀመጠው ከጤና ተቋም ከሐኪሞች ጋር ከእምነት አባቶች ጋር የመነጋገር መብቱ የተጠበቀ ነው ይላል። ራሳቸው የጻፉትን ሕገ መንግስት እንዲያከብሩ ነው የምጠይቀው። እንግዲህ አያይዤ የሙስሊም መፍትሄ አፈላላጊውና የህዝብ ግንኙነት ኮሚቴው አባል ኡስታዝ አህመዲን ጀበል ሌሎች የኮሚቴው አባላት ሲፈቱ በእስር ከቆዩት መካከል አንዱ ናቸው። ሀያ ሁለት ዓመታት እስራት ተፈርዶባቸዋል። ኡስታዝ አህመዲን ጀበል ስምንት መጽሐፍት ለአንባብያን ያቀረቡ ሲሆን በሃይማኖታዊና ታሪካዊ ጉዳዮች ላይ ትኩረት በማድረግ ይታወቃሉ። ፈርዖን የአምባገነኖች ተምሳሌት፣ ኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ የተሰኙት ሁለት መጽሐፍት በእስር ላይ ሳሉ ካሳተሟቸው መካከል ይጠቀሳሉ። አህመዲን ጀበል ባለትዳርና የሁለት ልጆች አባት ናቸው።